የቡና መገኛነታችን ይከበረልን በሚል የሚነሱ ጥያቄዎች ለውዝግብ ምክንያት ሊሆኑ አይገባም ሲሉ ከከፋ ዞን ተመርጠው በፓርላማ አባልነት ያገለገሉት የቀድሞው እንደ ራሴ ዶክተር አሸብር ወልደ ጊዮርጊስ አሳስበዋል። ጥያቄው መታየት ያለበት ከኢትዮጵያ ጥቅም አንጻር ነው ብለዋል። ይህንኑ ጥያቄ ያነሱ የከፋ ዞን ተወላጆች በከፋ ዞን ዋና ከተማ ቦንጋና በአካባቢዋም ተቃውሞ አንስተው ሰልፍ ወጥተው ነበር። መንገዶችንም ዘግተው ነበር። እስክንድር ፍሬው ተጨማሪ አለው። የከፋ ዞን የተለያዩ የተቃውሞ እንቅስቃሴዎችን ያስተናገደው ባለፈው ሳምንት ቀናት ነው። በሺዎች የሚቆጠሩ ዜጎች እንደተሳተፉበት የተገለጸው በቦንጋ ከተማ የተካሄደ ሰልፍ በሰላም ቢጠናቀቅም፣ ያንን ተከትሎ የመጡ ሌሎች ተግባራት የትራንስፖርት እንቅስቃሴ አስተጓጉለው ነበር። የጅማ ቦንጋ መንገድ ለተቃውሞ በወጡ ወጣቶች መዘጋቱና የቦንጋ ዩኒቨርስቲ ተማሪዎችና ሌሎች ተጓዦች የተጉላሉበት ሁኔታ ከሳምንቱ መገለጫዎች መካከል ይጠቀሳል። የሰልፈኞቹ ዋነኛ መፈክር ደግሞ የከፋ ዞን የቡና መገኛ መሆኑ እንዲታወቅ የሚጠይቅ ነው። ለዚህ ጥያቄያቸው አንዱ ምክንያት የፌዴራሉ ቡናና ሻይ ባለስልጣን በከፋ ዞን ዋና ከተማ ሊያካሄድ የነበረውን የቡና ቀን ወደ ሌላ ከተማ አዛውሯል የሚል መረጃ መሰራጨቱ እንደሆነ የአካባቢው ነዋሪዎች ተናግረዋል። ሰሞኑን ግን የቦንጋ ከተማና አካባቢው ወደ ሰላማዊ እንቅስቃሴ መመለሱን ነዋሪዎች አረጋግጠዋል። ይህም ሆኖ የሰሞኑ የተቃውሞ እንቅስቃሴ የቡና መገኛነትን በተመለከተ በተለያዩ የአገሪቱ አካባቢዎች መካከል የቀጠለ ውዝግብ ስለመኖሩ ፍንጭ ሰጥቶ ያለፈ ነው። የዚሁ የከፋ ዞን ተወላጅ የሆኑትና የአካባቢውን ሕዝብ በመወከል በፓርላማ ያገለገሉት ዶክተር አሸብር ወልደ ጊዮርጊስ ግን መቅደም ያለበት የኢትዮጵያ ጥቅም ነው ይላሉ። የኢትዮጵያ ሕዝብ የአገራችን ሕዝቦች ብሔር ብሔረሰቦች ሁሉም እየመዘኑ ያለውና እያዩ ያሉት ከኢትዮጵያ ጥቅም፣ ክብር እና ከሚያስገኘው መልካም ዝና ጋር አያይዘው ነው። እና የከፋም ሆነ የመላ ሀገራችን ተጠቃሚነት በዚህ መሀል ነው ሊታይ የሚችለው። ስለዚህ እንደዚህ አይነት ፍጥጫ ውስጥ ሳይገባ በውይይት በመቀራረብ የኢትዮጵያን ጥቅም ባስቀደመ መንገድ መፈታት ይችላል ነው እያሉኝ ያሉት። ያለው ሁኔታም ጥያቄውም ታሪክ ጸሐፊዎች በተለያየ መንገድ የጥንቶቹም የአሁኖቹም ይጽፋሉ። ሰው እንግዲህ ይህንን የምጽፈው ካየው፣ ሪሰርች ካደረገበት፣ ሪያ ካነበባቸው ማጣቀሻ ጽሁፎች እየተነሳ ምንም ልናገር፣ ምንም ልጽፍ ይችላል። ይህ እንግዲህ የምርምርም የእይታም ውጤት ነው። ከዚህ አኳያ ይህ እያንዳንዱ መብት የተጠበቀ ነው። ድሮ የተጻፉትም አሉ፣ አሁን የሚጽፉትም አሉ። በዚህ ሁሉ መሀል ደግሞ እያንዳንዱ ሰው የሚያየው ኢትዮጵያን ምን ይጠቅማታል። ከዚህ አኳያ ብቻና ብቻ አሁን መታየት ያለበት ብዬ ነው የምናገረው። ከፋም ተጠቃሚ የሚሆነው በኢትዮጵያ ውስጥ ነው የትኛውን ብሔር ብሔረሰብ ተጠቃሚነቱ የኢትዮጵያ ተጠቃሚነት ላይ ነው። ያንን የኢትዮጵያዊነትና ኢትዮጵያን ተጠቃሚነት ማረጋገጥ ብቻ ነው መታየት ያለበት በእምነት ከዚህ አኳያ ከፋም የከፋም ጉዳይ በፊትም የታየው የታሪክ ተመራማሪዎች ሊናገሩ ይችላሉ። እኔ እስከማውቀው ከ12 ዓመት በፊት በኢትዮጵያ ህዳሴ የሚልንም ምክር ቤት በአል አካባቢ ምክር ቤት እኔም አባል ነበርኩኝ። ያን ጊዜ ውሳኔው የተላለፈው እጅግ ኢትዮጵያዊነትን በተላበሰ መልኩ የሀገርን ጥቅም ከማስከበር አኳያ ነው። አርማውም ላይ በዚያ አርማ ስርም እያንዳንዱ ትርጓሜ የተሰጠው ማለት ነው እና ከዚህ አኳያ በትዕግስት ማየት መዋየት መነጋገር ይቻላል። የኢትዮጵያ ፌዴራል መንግስት በከፋ ዞን ሰልፈኞች ጥያቄ ላይ ያለውን አስተያየት ለማግኘት ለአንድ ሳምንት ያደረግኩት ጥረት አልተሳካም። የሚመለከታቸውን የቡናና ሻይ የስራ ኃላፊዎች በእጅ ስልካቸው ጭምር ለማግኘት ጥረት አድርጌ፣ ያለው መልሰን እንደውላለን ከሚል የጽሑፍ መልእክት በዘለለ የተገኘ ምላሽ የለም። የጅማ ዞን ባለስልጣናትን አስተያየት ለማግኘት እንደዚሁ ለቀናት ጥረት አድርጌ ያለው እስካሁን አልተሳካም። የቡና መገኛነትን በተመለከተ የሚነሳው ጥያቄ የሚያወዛግብ ሳይሆን በውይይት የሚፈታ ነው ሲሉ የግል አስተያየታቸውን የሰነዘሩ ባለስልጣን ግን ነበሩ። ለተቃውሞ ሰልፍ አደባባይ የወጡ የከፋ ዞን ነዋሪዎች ያንጸባረቁት ሌላ ጉዳይ ክልል የመሆን ጥያቄ ነው። አካባቢውን በመወከል በፓርላማ ባልነት ያገለገሉት ዶክተር አሸብር ወልደ ጊዮርጊስ በዚህ ላይ ያላቸውን አስተያየትም ጠይቅያለሁ። ከቡናው ይልቅ እውነቱን ለመናገር የቡናው የማያሳስብ ጉዳይ ስለሆነ የክልሉ እጅግ ያሳስበኛል። የክልሉ የከፋ ሕዝብ በጣም ተበድሏል። እኔ ምክር ቤትም እያለሁ የምጮሆነ የሚመደብለት በጀት በትራንስፖርት ብቻ ነው ያለቀው፣ በአበል ብቻ ነው ያለቀው። ይህ ነው የተባለ ማለት ነው። በአበል በትራንስፖርት አለቀ ሲባል መንገድ የለም ለማለት ነው። መንገድ ያለመኖሩስ ብቻ ሳይሆን መራቁ ከቦንጋ ተነስቶ ከሚዛን ተነስቶ ለአንድ ሰዓት ስብሰባ ሀዋሳ ሲመላለሱ መቆየቱ እጅግ አካባቢውን ጎርቷል፣ የሀገሪቱንም ባጀት ጎርቷል፣ ህዝቡንም ጎርቷል። የከፋ ህዝብ እጅግ እጅግ በጣም የተጎዳ ህዝብ ነው፣ በተለያየ መንገድ የተጎዳ ህዝብ ነው። አሁን የከፋ ህዝብ ክልል ይገባዋል። እና ይገባዋል ስንል እጅግም በኃላፊነት ስሜት ነው የምንናገረው ለምን ክልል ይገባዋል ተብሎ የእኛ አንድ ሁለት ሚሊዮን ህዝብ አጋር ድርጅቶች የሚመሩ ክልሎች የገጠማቸው ፈተና ይገጥመን እንደሆን የሚል ስጋትም አለን። በኢትዮጵያ ጉዳይ ላይ ባይተዋር ነው ነው የከረሙት ጠቅላይ ሚኒስትር የመሆን እድል አልነበራቸውም። ፖሊት ቢሮ የመግባት እድል አልነበራቸውም። የክልሎቹ ገዥ ፓርቲዎች የኢህአዴግ አባል ድርጅቶች ባለመሆናቸው ለማለት ፈለግ። አራቱ ትልልቆቹ ወስደውት በዚያ ደረጃ ነው የነበረው። ይህ ጥያቄም ቀድሞ ሊመለስ ይገባል፣ ክልሉ በሚሰጥበት ሰዓትም አብሮ ሊመለስ ይገባል። ሌላው ከፋ በኔ እምነት እንደ አንድ ተወላጅ ከፋ ህብረቱ ውስጥ ሊኖር የሚችለው ምናልባት ከፋ አካባቢ ካፒታሉ እዚያው አካባቢ የሚሆን ቢሆን አሁን የኢኮኖሚ ጥያቄ ነው ያለን እንጂ ህብረቱን መጥራት አይደለም፣ አንድነቱን መጥራት አይደለም። ግን እንደዚህ እየተጎዳን የምንሄድበት መንገድ የለም። ስንዝር መሄድ አይቻልም። ከዚህ በኋላ ከፋ በጣም ተጎድቷል። የኖረበትን መንገድ መጥፎ ነው። እኔ በፊትም አንስቼ ጮኋለሁ። አሁንም ቢሆን ያለበት ሁኔታ መጥፎ ነው። ክልል ይገባዋል። ክልል አይሁን አትሁን የሚባል ቢሆን የደቡብ ክልል ዋና ከተማ ወደዚህ አካባቢ ሊሆን ይገባል። ከዚህ አኳያ አስታርቆ አንድ አድርጎ መሄድ የሚቻል ይመስለኛል። ኢትዮጵያ የቡና መገኛ አገር መሆኗ የሁሉም ዜጎች ኩራት፣ የቱሪዝም መስህብ፣ የገቢም ምንጭ መሆኑ አያከራክርም። ኢትዮጵያ ውስጥ የት የሚለው ግን እንደዚህ ሰልፍ የሚያስወጣ ቀጣይ ውይይት የሚጋብዝ ጉዳይ መሆኑ ታይቷል። ወደፊት ሰፋ ባለ ውይይት ልንመለስበት እንሞክራለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ